የወጣቶች ዓለም የአፍሪቃ ማኅበራዊና አስተዳደር ጥናትና ምርምር አጋርነት የተባለው ናይሮቢ ውስጥ ሆኖ በዋናነት ምርምር ላይ የሚሰራው ድርጅት አሁን በአስር የአፍሪቃ ሀገራት ያስጀመረው ጥናት ወይም ምርምር ተመራማሪዎችን፣ ፖሊሲ አውጪዎችን፣ ወጣቶችንና መሪዎቻቸውን በማሰባሰብ ለወጣቶች የሥራ ዕድል ፈጠራና መቋቋም አዲስ አጀንዳ ለመፍጠር ያስችላል ተብሎለታል። አፍሪቃ በአሁኑ ጊዜ በሚሊዮን የሚቆጠሩ ወጣቶች በተለይም የተገለሉ ማህበረሰቦች ማለትም ስደተኞች፣ የተፈናቀሉ ግለሰቦች፣ አካል ጉዳተኞች፣ የገጠር ወጣት ሴቶችና መደበኛ ባልሆነ የስራ ዘርፍ የተሰማሩ ሰዎች ከስራ እድሎች የተገለሉ ወጣቶች ባሉበት የወጣቶች የስራ እጦት ቀውስ ውስጥ ትገኛለች የሚለው የድርጅቱ የጥናት መግለጫ ሰነድ ይህ መገለል የሰው ሀብት አቅም እንዲቀንስ ማህበራዊ አለመረጋጋትና የኢኮኖሚ አቅም ማጣት እንዲከሰት ምክንያት መሆኑን ይጠቁማል። የአምላክ ስራ በጋሻው ኢትዮጵያ ላይ የሚደረገው የጥናት ቡድን አባል ወይም ባልደረባ ናት። የሚያከናውኑት ምርምር ወጣቶች መረጃ ሰጭ ብቻ ሳይሆኑ ጉልህ ተሳትፎ የሚያደርጉበት መሆኑን ለዶቼ ቬለ ገልጻለች። ወጣቶችን ሪሰርቹ ላይ በምን መልኩ ነው ከመጀመሪያው እስከ መጨረሻው ይዘናቸው የምንጓዘው? ምክንያቱም የምናወራው ስለ ወጣቶች የስራ እድል መፍጠር ወይም ደግሞ ወጣቶች ስራ አለማግኘታቸው የሚዳስስና ለምን የስራ ሁኔታውን ለምን እንደዚህ እንደሆነ እንዲሁም ወደፊት በምንራመድበት ጊዜ የበለጠ የስራ የስራ እድል ፈጥሮ ለወጣቶች መራመድ እንዲችል የገደበውን ነገር ፖሊሲ ሊሆን ይችላል። ከዛ ደግሞ የስትራክቸር ሊሆን ይችላል ያንን ለማጥናት ነው ማለት ነው። የዚህ ጥናት ቡድን አባል የሆነችው የአምላክ ስራ እንደምትለው ወጣት ሆነው በልዩ ልዩ ችግር ውስጥ የሚገኙ ሰዎች ብዙ ጊዜ በሚወጡ ፖሊሲዎች ላይ የተገለሉ ናቸው። ከሪሰርቹ የምናገኘው ውጤት ፖሊሲን ኢንፍሉዌንስ እንዲያደርግ የተሻለ የስራ እድል ወጣቶች እንዲፈጥር እንዲሁም ከዚህ በፊት ያልታዩ ግሩፖች አይዲፒ፣ ተፈናቃዮች፣ ሬፊጂዎች ከእንደገና ፒፕል ዊዝ ዲሰቢሊቲ ፒፕል እነዚህ እነዚህ የወጣት ክፍሎች ብዙ ጊዜ ፖሊሲ ሲሰራም ሆነ የትኛውም ስትራክቸር ሲወጣ ኦቨርሉክ ይደረጋሉ። ስፔሻል የሆነ ህግ አይወጣላቸው። ስለዚህ አሁን ወጣቶች ሆነው ከዛ ደግሞ ተፈናቃዮች ሆነው ከዛ ደግሞ አካል ጉዳተኞች ሲሆኑ የሚደርስባቸው ጫና ምንድን ነው? ለምሳሌ ስራ ለማግኘት ምን ያህል ዲስ አድቫንቴጅ ናቸው እነዚህ ሰዎች ከኖርማል አሁን ጤነኛ ከሆነው ሰው ወይም ደግሞ ፉሊ ፋንክሽን የሚያደርግ ሰውነት ካለው ሰው ምን ያህል ነው እነዚህ የስራ የማጣት ቻንሳቸው ማለት ነው የሚለው ሶ እነዚህን እነዚህን ዩ ፖሊሲ ኦቨርሉክ ያደርጋል ይታወቃል። ማይኖሪቲ ግሩፖች በምንም መልኩ ይሁን ቨነራብል ግሩፖች ኦቨርሉክ እንደሚደረጉ በህግም ሆነ በፖሊሲ ሶ ህግ ውስጥ ይሄንን ጥናት እነዚህ ላይ በጣም ፎከስ አድርጎ ያጠናል ከዚህ በፊትም የተሰራው ሪሰርች ላይ ቤዝ አድርጎ ማለት ነው። ያ ማለት ነገ ላይ ፖሊሲ ሪቪው ኦር ደግሞ ፖሊሲ እንደ አዲስ በሚወጣበት በሚሻሻልበት ጊዜ እነዚህን አካላትንም ማሰብ እንዳለበት የእነዚህን ሰዎች ኢንክሉድ ማድረግ ግዴታ ነው። ኢትዮጵያን ጨምሮ በኬንያ፣ በዩጋንዳ፣ በሩዋንዳ፣ በናይጄሪያ፣ በጋና፣ በቶጎ፣ በቤኒን፣ በሴኔጋልና በኮትዲቮር እንደየሀገራቱ ነባራዊ ሁኔታ ግን በተመሳሳይ የምርምር ስልት የሚደረገው ይህ ጥናት ዓላማው የወጣቶችን ድምፅ ማጉላት፣ የአኗኗር ልማዳቸውን ግንዛቤ ማሳደግና የተከበረ ኑሮን የሚያመቻቹ መፍትሄዎችን በጋራ መንደፍ ላይ ያተኩረ ነው። መረጃዎችን ከማሰባሰብ ባለፈ ወጣቶች ለውጥን እንዲመሩ በማብቃት ላይ ያተኩራልም ተብሏል። ሌላኛዋ የኢትዮጵያ የጥናት ቡድን ባልደረባ የሆነችው ቤዛዊት ድሉ የድርጅቱ የጥናት መነሻዎች ከዚህ በፊት ያልተካተቱ ሁለት የተለዩ ክፍተቶችን ለመሙላት መሆኑን ትገልጻለች። ቀን ተቀን ስራ ላይ ያሉ ሰዎችን፣ ገጠር ያሉ እህት ወንድሞቻችንን፣ ወጣቶች፣ በተለይም ሴቶች ስደተኞችን አካል ጉዳተኞችን እና ደግሞ የማስተር ካርድ ሰፖርት የሚያደርጋቸው ሰከንደሪ ዩዝ የሚባሉ አሉ። ሰከንደሪ ዩዞች ማስተር ካርድ ሰፖርት የሚያደርጋቸው ፋውንዴሽን ውስጥ የቲቬት ስራዎች ላይ የተሰማሩ ሊሆኑ ይችላሉ። እነሱም በሙሉ ወጣት ብሎ አልነበረ የሚያካተተው እና እሱ ላይ ትልቅ ጋፕ ነበረ። ሁለተኛ ደግሞ ወጣቱ የፈለገው ኢንተርፕረነርሺፕ ወይም ስራ ፈጠራ ነው ብሎ ነበር ያሰበው። ለአንኤምፕሎይመንትን እንዴት መቅረፍ እንችላለን ሲባል ስራ ፈጠራን ብለው ነበር ያሰቡት እና ስራ ፈጠራን እንዴት ነው ስራ ፈጠራ ምንድን ነው ያለው ችግር? እነሱ ጋር ስራ ለመፍጠርስ ምን ምን ችግሮች አሉ? ኢንትረስቶቻቸው ወይም ፍላጎቶቻቸው ከየት መጥተው ነው የሚለውን ሁለቱን ጋፖች ከሱ ተነስቶ ይህንን ፕሮጀክት ላንች አድርጎ አሁን ባለው ዩታፊቲ ሴራ አፕሮች፣ ማለትም ሪሰርች ፖሊሲ ዩታፊቲ ሴራ ስዋሂልኛ ነው ሪሰርች ፖሊሲ ነው በእንግሊዘኛ ሴፍ ስፔስ ነው ለማንም ወጣቶች መጥተው ከዚህ ሪሰርችን አብረው ሰርተውት ከኛ ጋር አብረን እናጠናቅቅበት ነው። እኛ ብቻ አይደለንም፣ እያንዳንዱ ፌዝ ላይ አብረን ነው የምንሰራው። ሁሉ ነገር ቫልዴት ብቻ ማድረግ ሳይሆን ከመስራትም እያንዳንዷን ስቴፕ አብረናቸው ነው የምንሄደው። የሁለት አመት ተኩል የጥናት ጊዜ የተያዘለት ይህ ምርምር እንደ ግሪጎሪያን አቆጣጠር በ2027 መጨረሻ አካባቢ ይጠናቀቃል ተብሏል። ወጣቱ የህብረተሰብ ክፍል የሚፈልገው ምንድን ነው ለሚለው የተሟላ ምላሽ መስጠት ከሚጠበቁ ውጤቶች አንዱ መሆኑንም ቤዛዊት ድሉ ለዶይቼ ቬለ ጠቅሳለች። የአይፕረስ ፕሮግራም ዋነኛው አላማው መጨረሻ ላይ ኤቪደንሶችን ጀነሬት አድርጎ ወጣት ምንድን ነው ሞቲቬት የሚያደርገው ድራይቭ የሚያደርገው የሱስ አኗኗር ሁኔታ ድምፁን ይዘን አመለካከቱን ይዘን ለሲስተም ሲስተም ለመቀየር ማለት ነው። ሲስተም ቼንጅ እንዲኖር እንዴት ሁሉንም ኢንክሉሲቭ አድርገን ፖሊሲ እናጸድቃለን ወይም ደግሞ ፖሊሲ ሰጀስት እናደረጋለን የሚለው ነው። ይህ ሰፊ የጥናት ስራ ወጣቶችን አሳትፎ ችግሮቻቸውን በመለየት የፖሊሲ ግብአት እንዲሆኑ ከማገዝ ባለፈ በጥናቱ ላይ የሚሳተፉ ወጣት የምርምር ባለሙያዎችንም የማበረታታትና የማብቃት ተጨማሪ አላማዎችም እንዳሉት ተገልጿል። የአምላክ ስራ በጋሻው እንደምትለው በዓለም አቀፍ መስፈርት መሰረት ወጣት ተመራማሪ የሚባሉት እድሜያቸው ያለው ከ15 እስከ 35 ያሉትን የሚያቅፍ ነው። በዚህ ጥናት ተባባሪ ተብለው የተቀጠሩት ታዲያ ከጥናት ስራዎቻቸው ባለፈ እነሱም የሚበረታቱበትን እድልም ያገኛሉ። ሪሰርች ላይ ኢንቮልቭ ለምናደርገውም ሰዎች፣ ወጣቶች እኛንም የማብቂያ ፕሮሰስ ነው። ሜንቶርሺፕ ይኖረዋል፣ ሰፖርት ይኖረዋል። በየሀገሩ ግን የፕሪንሲፓል ኢንቨስቲጌተር አለ። ከዚህ በፊትም ኢንቮልቭ ያደረጉ ግን እኛንም የማብቃት ፕሮሰስ ነው ማለት ነው። ኢትዮጵያ ውስጥ የሚከናወነው ጥናት አዲስ አበባ ውስጥ ወጣቶችን የሚመለከት ዘርፍ ላይ የሚሰሩ የመንግስት ተቋማት ተወካዮች፣ ተማሪዎች፣ ወጣት ነጋዴዎች፣ ተፈናቃዮችና ሌሎችን በተገኙበት ተጀምሯል። በዚህ ወቅት ጥናቱን ለማዳበር የሚረዱ ምን ግብዓቶች ተገኙ? የሚለውን የጠየቅናቸው የአምላክ ስራና ቤዛዊት ተከታዩን ማብራሪያ ሰጥተዋል። ለምሳሌ አሁን እዛ ከተነሱ ስቴክ ሆልደር ችግሮቻችን መካከል አሁን እኛ ብሬል ፍሬንድ ያልነበረም ነበር ያልን አደለ? ለምሳሌ ዩኒቨርሲቲዎች አሉ። ዩኒቨርሲቲዎች ዲስብልድ ፍሬንድሊ ብለው ወይም የአካል ጉዳተኞች ፍሬንድሊ ነን እና ተመዝገቡ ኑ ይባላሉ። ግን ሲሄዱ ያለው እውነታ ለዲስብልድ ወይም ለአካል ጉዳተኞች የተለየ ነው። ለምሳሌ ትምህርት ቤታቸው አራተኛ ፎቅ ላይ ሊሆን ይችላል። እነሱ ብቻ አዲስ አይበል ሰው ስላሉ ወይም ደግሞ አስተርጓሚዎቻቸው ኬሚስትሪ ሜጀር ሊሆኑ ይችላሉ፣ ግን እነሱ የሚማሩ ሶሻል ትምህርት ነው። አንድ አስተርጓሚ ማት ትምህርት ሊያስተረጉም ይችላል፣ ግን እውቀቱ የለውም። ሽንት ቤት በጣም ቤዚክ የሆነ ነገር የተሟላ አይደለም ለነሱ ። ስለዚህ በዛ ምክንያት ድሮፓውት ያደርጋሉ ወይ እንደምንም ይመረቃሉ ማሟያ ተብሎ እነዚህ አሁን የተነሱ ችግሮች ናቸው። ስለዚህ ይህንን ደግሞ በጥናቱ እኛ ዲፕ ዳይቭ አድርገን ገብተንበት ከተለያዩ ፐርስፐክቲቦች ይሄ ያየ ነው። ምናልባት ከአካል ጉረተኞች ፐርስፐክቲቭ ሊሆን ይችላል። እነሱን ወደ ምንክንት በርገን ስለነበረ ና የእነሱን ፐርስፐክቲቭ አይቶ አንድ ኤቪደንስ ይሄ አለን። በዚህ አመት ውስጥ ይህን ነገር አውቀናል። ስለዚህ ይህንን እዩት የሚል ፖሊሲ ሰጀስት ነው ማድረግ ነው ማለት ነው። ይሄ እሷ ያለችው ችግር ደግሞ እነዚህ ወጣቶች የመቀጠር አቅማቸውን ይቀንሰዋል ማለት ነው። ሶ ካልተማሩ ድሮፕ አውት ካደረጉ፣ ወይም ደግሞ በተሻለ ውጤት ካልተመረቁ እንዲሁም ዲስአድቫንቴጅ ናቸው አካል ጉዳት አካል ጉዳተኛ በመሆናቸው ይሄ ሲጨመር የመቀጠር አቅማቸውን ወይም ደግሞ የመቀጠር ቻንሳቸውን ይቀንሰዋል ማለት ነው። ስለዚህ እነዚህ የማይታዩ ችግሮችን ማየት የምንችለው ፎርም ባረግ ነው። ኦታፊት ሴራ ምክንያት ነው። ምክንያቱም የእነሱን ፐርስፐክቲቭ ወይም ሪያሊቲ ልናገኝ ቻል ነው በዚህ ምክንያት ስለሆነ ማለት ነው። ከዛ በተጨማሪ አክሰሳቢሊቲ አሁን ለምሳሌ ከትምህርት ጋር በተያያዘ ሜንሽን የተደረጉት ነገሮች አሁን ለምሳሌ የአስራሁለት ያክፍል ኢሹዎች ተነስተዋል። አሁን ብዙ ተማሪ የአስራሁለት ክፍል ላይ ያለፈ አይደለም። ስለዚህ የእነሱ ፊውቸር ምንድን ነው የሚሆነው የሚለውንም ጥያቄ ውስጥ አስገብተነዋል ማለት ወደ ቴክኒክና ሙያ ነው የሚሄዱት ወይም ምንድን ነው የሚሰሩት የሚለውን ነገር። አድማጮች፣ የዛሬው የወጣቶች መሰናዷችን በአስር የአፍሪቃ ሀገራት ላይ የወጣቶችን ችግሮች ሊፈታ የሚችል የተባለለት ጥናት መጀመሩን የተመለከተ ነበር። ስለተከታተላችሁ እናመሰግናለን። ሰለሞን ሙጨነኝ ጤና ይስጥልኝ።